ዛሬ የዓለም ጌታ የዓለም መድህን የሆነው መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ ለኛ ቤዛ ሊሆን ለኛ መድኃኒት ሊሆን የተሰቀለበትን ጊዜ የምናስብበት ነው። በአንድ በኩል በሐዘን እናስባለን ምክንያቱም እርሱ ሁሉን የሚችል አምላክ ሁሉ ያለው አምላክ ሲሆን ያን ያህል መከራ በሰው አንደበት ሊገለጥ የማይችል መከራ ሲቀበል፣ በአንድ በኩል ያሳዝነናል፣ የኛ ኃጢያት፣ የኛ ልበ ደንዳናነት። በሌላ በኩል ደግሞ ለኛ የገለጸውን ፍቅር ስናስብ፣ ለኛ ያሳየንን ፍቅር ስናስብ ደግሞ ልባችን በአድናቆት በአርምሞ ይሞላል። ዛሬ የተከናወነው ነገር ያስደነቃቸው የሰው ልጆች ብቻ አይደሉም፣ ያስደነቃቸው ሊቃነ መላእክትም ናቸው። ቅድም ሲነበብ በግዕዝ ስለነበር አልሰማችሁም ይሆናል እንጂ ሊቃነ መላእክቱ የአምላካቸውን ለሰው ልጆች ያሳየውን ፍቅር ሲያዩ ተደነቁ፣ ተደመሙ የሚል ቃል ተነበዋል ስለዚህ አድናቆታችን ደግሞ ሌላ በሌላ በምንም የምንገልጽበት መንገድ የለንም አምላካችንን ከምናመ- ከማመስገንና ለኃጢአታችን ይቅርታ የፈሰሰውን ደም አክብረን በሃይማኖት በምግባር ከመጽናት በስተቀር ሌላ የምንገልጽበት ነገር የለንም በዚህ በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ጊዜ ከሰው ልጆች ከማናችንም አንዳችም ነገር የቀረበለት የለም። ከዓለም በሙሉ የቀረበው ነገር ቅድም ወንድማችን ዲያቆን ተከስተ ሲያስተምረን እንደነገረን፣ ሌላው ቀርቶ የዓለም ምርጫ ወይንም የኛ ምርጫ የሆነው የገደለንን የዘረፈንን የሰደበንን ያዋረደንን ማንን መምረጥ ነበረ? በርባንን መምረጥ ነበረ። ወልደ እግዚአብሔር ኃጢአት የሌለበት ኃጢአትን የሚሸፍን ኃጢአትን የሚያስወግደውን የዓለሙን በግ እርሱን አልነበረም የመረጠው። የሰው ልጅ ከሰው ልጅ ምንም የቀረበለት ነገር የለም። ያጽናናው የለም። አይዞ ካንተ ጎንነኛ ያለ የለም። ነገር ግን በዛሬው ዕለት ደግሞ እርሱ ያልሰጠን ነገር የለም ለኛ። እርሱ ያላከናወነልን ነገር የለም ለኛ ብቻ አይደለም ለሁሉ፣ በዓለም ላይ ላሉት በሙሉ የአምላካችን ጸጋ የተገለጠበት ቀን ነው ዛሬ። የአምላካችን ምሕረት የተገለጠበት ቀን ነው ዛሬ። እግዚአብሔር አብ ከሁላችንም የሚፈልገው ነገር ነበር፣ ያም ፍርድ ነበር። ምክንያቱም እግዚአብሔር አስቀድሞ ለአዳም ምን ብሎት ነበረ? ያችን እፀበለስ በበላህባት ቀን ሞትን ምን ትላለህ? ትሞታለህ ብሎት ነበር። ስለዚህ ሁላችንም ሞትን መክፈል ነበረብን። እግዚአብሔር ለቃሉ የታመነ አምላክ ነው። አንዳንድ ሰዎች ምን ይላሉ? እንዴ ዓለምን ለማዳን እግዚአብሔር ነው እንዲህ ያለ አስፈሪና አስጨናቂ የሆነ መንገድ የመረጠው ብለው ይጠይቃሉ። ለምን እንዲሁ ይቅር ብያችኋለሁ ለምን አይልም? ምክንያቱም እግዚአብሔር ስለ ቃሉ ስለ ፍርዱ ታማኝ ስለሆነ ነው። የበደለ ሰው፣ ኃጢአት ያደረገ ሰው ደሞዙ ምን ነበረ? ሞት ነበረ። ስለዚህ ያን ሞት እግዚአብሔር አብ ይፈልገው የነበረውን በልጁ በራሱ ከፈለልን። አያችሁ በአንድ በኩል ፍርዱ እንዳይቀር በሌላ በኩል ደግሞ ፍቅሩ እንዳይቀር ፍቅሩን ከፍርዱ ጋር አንድ ላይ አድርጎ የገለጸልን ወልደ እግዚአብሔር ኢየሱስ ክርስቶስ ብቻ ነው። ስለዚህ ለእግዚአብሔር ፍርድን ለእኛ ለሰው ልጆች ደግሞ ደህንነትን፣ ቤዛነትን፣ ዘላለማዊ እረፍትን ተራቁተን ስንኖር የነበርን ተጨንቀን ስንኖር የነበርን ሁላችን እፎ የምንለብትን እረፍተ ስጋን እረፍተ ነፍስን በመስቀሉ አግኝተናል። ይህ ብቻ አይደለም፤ ለእናታችን ለቅድስት ድንግል ማርያም መንፈሳዊ ልጆችን ለእኛም ደግሞ ምንን እናትን የተቀበልንበት ይህን ሁሉ የሰጠው ማን ነው? እርሱ ነው ባለቤቱ በመስቀል ላይ ሆኖ ስለዚህ በመስቀል ላይ ሆኖ የተናገራቸውን እነዚያን ቃሎች ማሰብ ይኖርብናል። በዚህ ሰዓት ቤተክርስቲያናችን እነዚህን ቃላቶች ሰባቱ የመስቀል ላይ ጩኸቶች ወይንም ሰባቱ የመስቀል ላይ ቃላት ብላ ትጠራቸዋለች። ሰባቱ አጽርሐ መስቀል ብለን የምንጠራቸው ናቸው። እነዚህ ሰባቱ ጌታችን በመስቀል ላይ ሆኖ የተናገራቸው ነገሮች ዝግ ብለን ብናያቸው ለሕይወታችን፣ ለመንገዳችን ትልቅ ትምህርት የሚሰጡ ናቸው። የመጀመሪያው ቃል አባት ሆይ የሚያደርጉትን አያውቁምና ይቅርበላቸው ብሎ አምላካችን የተናገረው ምንም ነገር አይቶባቸው አይደለም። የርህራዬ ቃል አይቶባቸው አይደለም ወይንም አይቶብን አይደለም። ነገር ግን በኃጢያት ተይዘው በባርነት ተይዘው የሚያደርጉትን የማያውቁ ናቸውና አባቶ ይቅርበላቸው ብሎ ለጊዜው በዚያ ላሉት፣ ጌታን ለሰቀሉት፣ ለአይሁድ ለፍፃሜው ደግሞ ለሁላችንም ምናለ ይቅርታን ሰጠን። እጅግ ባሰቃየነው ሰዓት ነው ይቅርታውን ያገኘ ነው። የመጨረሻ ጠላትነታችንን በገለጽንበት ሰዓት ነው ይቅርታውን ያገኘ ነው። የተወደዳችሁ ምዕመናን ከኛ ምንም ነገር አይቶ አይደለም፣ ከእኛ ምንም ነገርን ተመልክቶ አይደለም። እንዲሁ ግን ዮሐንስ አፈወርቅ በቅዳሴው እንዳለው ፍቅር የሰው ልጅን ከዙፋኑ ሳበው፣ እስከ ሞትም ድረስ አደረሰው እንዳለው ያ ፍቅሩ፣ መለኮታዊ ፍቅሩ አስገድዶት ለእኔና ለእናንተ ጠላቶቹ ለሆን ለእኔና ለእናንተ ደካሞች ለሆንና ለኃጢአተኞቹ ይቅርታውን አደለን። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸዋል። በዚህም ወሰን የሌለውን የይቅርታን ትምህርት አስተማረን። ዛሬ ይቅርታ ለማድረግ ብዙዎቻችን ምክንያት እንፈልጋለን። እሱኮ አሁንም እየጎዳኝ ነው። እሷኮ አሁንም እየጎዳችኝ ነው። ዛሬ ግን ምሳሌ ያለን የተወደዳችሁ የመናን አምላካችን ይቅር ያለን እየጎዳ ነው እያለን ነው እየወጋ ነው እያለን ነው እየዘበትንበት እያለን ነው። ስለዚህ ከአምላካችን እኛስ ኃጢያተኞች ሆነን ነን ትንሽ ንጽህና አለችን ብለን ነው የምንከራከረው። በእርሱ ዘንድ እኮ ምንም ኃጢያት አልነበረም ምንም እንከን አልተገኘበትም ነበረ። የሚያዩት ነገር አልነበራቸውም። ለሞት የሚያደርስ ነገር አልነበረም። ወንጀሉ ሁሉ ሐሰት ነበር። ፍርዱ ሁሉ ሐሰት ነበር። ምስክሮቹ ሁሉ ሐሰት ነበሩ። የዓመጽ ቃል ነበር። ቅድም ወንድማችን እንዳስተማረን እያባበሏቸው ነበረ ሰዎቹን ያነሳሷቸው የነበረው በሀሰት ነበረ ያነሳሷቸው የነበረው፣ እያስፈራሩ ነበረ ያነሳሱ የነበረው። እንዲህ ላደረጉት አምላካችን ምን አደረገ? ይቅርታን ሰጠ። አባት ሆይ የሚያደርጉትን አያውቁም ይቅር በላቸው አለ። ከብዷችኋል፣ ይቅርታ ለማድረግ ለወንድማችሁ፣ ለእህታችሁ፣ ለባልንጀራችሁ፣ ለእናታችሁ፣ ለአባታችሁ፣ ለእህታችሁ፣ ለወንድማችሁ፣ ለታናሽ ልጃችሁ። እንግዲያውስ በቀራኔው ላይ የተሰቀለውን የሁላችን ጌታ የሆነውን አምላካችንን ዛሬ የምናስብበት ጊዜ ነው። እግዚአብሔር ይቅርታ ልብን ይስጠን ነው። ሁለተኛ በዚህ ዕለት የሰማነው ቃል ዛሬ በገነት ከእኔ ጋር ትኖራለህ የሚል ቃል ነው። ይህን ቃል ዝም ብለን ነጥለን ብንወስደው የተወደዳችሁ የክርስቶስ ቤተሰቦች ለአንድ ጻድቅ የተነገረ ቃል ይመስላል ለአንድ ሰማዕት የተነገረ ቃል ይመስላል። ለአንድ እድሜውን እግዚአብሔርን ሲያገለግል ኖሮ በመጨረሻ እግዚአብሔር ዛሬ በገነት ትኖራለህ ያለው ይመስላል። ይሄ ቃል ግን የተነገረው የተወደዳችሁ ኦርቶዶክሳውያን፣ ይሄ ቃል የተነገረው በቀኝ በኩል ለተሰቀለው ወንበዴ ነበር፣ እድሜ ልኩን አንድም መልካም ነገር አድርጎ ለማያውቀው ምንም መልካም ነገር ላልነበረው ነገር ግን ዓለም በተወው ቀን መድኃኔ የዓለም ክርስቶስን ከመድኃኔ የዓለም ክርስቶስ ጎን ለቆመው ለእርሱ ነበር። ዛሬ በዚህ ሰዓት ያለችን የንስሐ ልብ የእድሜያችንን ታሪክ ሁሉ እንደሚለውጥ ታውቃላችሁ። ዛሬ በዚህ ሰዓት ያለችን የእንባ ልብ ታሪካችንን ሁሉ የነበረንን ነገር ሁሉ አመጣችንን ሁሉ የሚለውጥ ነው። ለፈያታዊ ዘይማን በቀኝ በኩል ለተሰቀለው ወንበዴ የሆነው ይሄ ነው። አባታችን ያዕቆብ ዘስሩግ ቤተክርስቲያን አባት ድርሳኑን ጻፈለት። ስለዚህ ፈያታዊ ዘይማን ምን እንደተሰማው በዚያ ሰዓት ተናገረ። በመንፈስ ቅዱስ ተመርቶ ፈያታዊ ዘይማን ምናለ፣ አምላኬ ይሆያል እኔ መልካም ነገር የለኝም የማቀርብልህ ነገር እድሜ፣ ልኬን ኀጢአት ስሰራ የኖርኩኝ ነኝ። እድሜ ልኬን ሳሳድድ የኖርኩኝ ነኝ። ስዘርፍ የኖርኩኝ ነኝ። ነፍስ ሳጠፋ የኖርኩኝ ነኝ። ዛሬ ግን አምላኬ ሆይ በእርሻህ ላይ በአስራ አንድ ሰዓት እንደ ገባው ሠራተኛ አድርገህ ቁጠረኝ አለ። ጠዋት የገቡት ታምራትህን ያዩት ሸሽተዋል ከአንተ ዘንድ ጠዋት ካንተ ጋራ የነበሩት ሙት ስታስነሳ እውር ስታበራ የነበሩት አሁን ከአንተ ጋር የሉም። አሁን ግን እኔ አጠገብ አለሁኝ። ወንበዴ ነኝ፣ አመፀኛ ነኝ። ካንተ ጋር እርቃኔን ተሰቅያለሁ። ተዘከረኒ እግዚኦ በውስተ መንግስት ከ አቤቱ በመንግስት በመጣህ ጊዜ አስበኝ። ዓለም በእርቃን ቢያስቀምጥህም እኔ ግን አምላክነትህን አምናለሁ አለ። ጌታችን ያልታሰበ ነገር ተናገረው፣ ስለ ወደፊት ነበረ ፈያታይ ዘየማን አምላካችን ግን ዛሬ ያለው አያችሁ። ስለሚመጣው ነገር ነበር የተናገረው። አምላካችን ግን የፈያታዊ ዘየማን ቃል ሳያልቅ ታላቅ ነገር ነገረው። ዛሬ በገነት ከኔ ጋራ ትሆናለህ አለው አዳምን ቀድመህ ትገባለህ አለው። ምን አይነት የሚያስደንቅ ነገር ነው! ስንቶቹን ቅዱሳን ቀድመህ ትገባለህ ስንቶቹን ሰማዕታት የብሉይ ኪዳን ቅዱሳን አምላካቸውን በሕይወታቸው ያከበሩትን ቀድመህ በገነት ዛሬ ትገኛለህ አለው። አባታችን ቅዱስ ያዕቆብ ዘስሩግ በጻፈልን ድርሳን ፈያታዊ ዘየማን ወደ ገነት ሄደ ይለናል። በመንግስተ ሰማያት የሆነውን ነገር ሲገልጽልን መንፈሳዊ አድርጎት ሲያቀርብልን ወደ ገነት ሄደ፣ የእሳት ባህርን ተሻገረ ሳያውቀው። የማን ቃል ክንፎ ነው? የአምላካችን ቃል መጨረሻ ላይ ገነትን የሚጠብቀው የእግዚአብሔር መልአክ ጋር ተገናኘ። ማነህ? አንተ አለው። ማነህ? አንተ፣ ወደ የት ነው ልትገባ የምትፈልገው? የእሳት ባህሩን እንዴትስ ተሻግረህ መጣህ? እንዴትስ ያንን ሁሉ ቅጥር አለፍክ? ደግሞስ አሁን ወደ ገነት ልትገባ የምትፈልገው አንተ ማነህ? አዳም ነህ ወይ? ተስፋዬ የተገባለት ወይስ በየዋህነቱ ንጹሕ መስዋዕት ያቀረበው አቤል ነህ ወይ ወይስ ሴት ነህ ወይ ወይስ ደግሞ ከጥፋት ውሃ የዳነው ነው ነው ወይ? እያለ የቅዱሳንን ስም ሁሉ ዘረዘረ። የብሉይ ኪዳን አይደለሁም አለ ያ ወንበዴ። እኔማ እድሜ ልኬን ኃጢያት ሳደርግ የኖርኩኝ ነኝ። እኔማ ወንበዴ ነኝ፣ ሌላ ምንም ነገር የለኝም። እኔማ ኃጢያተኛ ነኝ። እኔማ ሰው ስገድል የኖርኩኝ ነኝ። እኔማ ስዘርፍ የኖርኩኝ ነኝ። ምን የሚያስደንቅ ነው? ያ የእግዚአብሔር መልአክ መልሶ ምን አለው? እንዴት ብትደፍር ነው ለአብርሃም የተዘጋውን ቤት ከብተህ ልትገባ ገባ የመጣኸው? እንዴት ብትደፍር ነው ልበ አምላክ ለተባለው ትንቢት ለተገለጸለት ለዳዊት ያልተከፈተውን ቤት ልትከፍት የመጣኸው? እውነት ነው አይደል? እነዚህን ሁሉ እኮ ነው ቀድሞ የመጣው። ዛሬ በገነት ከኔ ጋር ትሆናለህ። ይህ ዛሬ እናቶቼ አባቶቼ፣ ወንድሞቼ፣ እናቶቼ ይህ ቃል ዛሬ ለኛ የተስፋ ቃል ነው። የሚያጽናናን ቃል ነው። አምላካችንን የበደልንበት፣ አምላካችንን ያሳዘንበት ነገር ካለን ዛሬ ንስሐ ብንገባ፣ በእውነት ይቅርታን ብንለምነው፣ ደሙን ያፈሰሰልን አምላክ የሚለን ነገር ቢኖር ለፈያታ ይዘየማን ያለውን ነገር ነው። አንተ ኮ እስከ ዛሬ ድረስ ትበድል ኖርሃል ዞር በላል አውቅህም አይደለም የሚለው፣ ያለፈውን ኃጢያታችንን ሁሉ ምን ያደርጋል? ይደመስሳል። አባቶቻችን ሲያሳርጉ ለዘኀለፈ ስርየት ወለዘይመጽእ ዕቅበት፣ ላለፈው ይቅርታን ለሚመጣውም ደግሞ ከኃጢያት መጠበቅን የሚሉት ለዚያ ነው። እግዚአብሔር በንስሐ ወደ እርሱ የሚቀርቡትን በሙሉ ያለፈ ኃጢያታቸውን ሁሉ ምን ያደርጋል? ይደመስሳል። ያንን ፈያታዊ ዘየማን እንዲነበረ ያደረገው በከበረ ደሙ አጥምቆት ደሙ ጥምቀት ሆኖለት፣ ወደ መንግስተ ሰማያት ገባ። ዛሬ በገነት ትሆናለ ተብሎ ተነግሮት ነበር። ሶስተኛው ለእመቤታችን ለቅድስት ድንግል ማርያምና ለቅዱስ ዮሐንስ የተነገረው ቃል ነው። አሁንም ስለእመቤታችን ስናነሳ በእውነት ከቤተልሔም ጀምሮ እስከ ቀራኔዎ ድረስ ከጌታችን ጎን ያልተለየች ንጽህት ቅድስት ድንግል ማርያም ናት። በተለይ በዛሬው ዕለት ዓለም በሙሉ በጠላትነት ተነስቶ አንድ ልጇን ሲሰቅል እሷ ብቻ ነበረች በለቅሶ የነበረችው። እሷ ብቻ ነበረ እየየዋን ስታነባ የነበረችው አባቶቻችን የእመቤታችን ለቅሶ የሚል ላሐ ማርያም የሚባል ትልቅ ድርሳን አላቸው። ስላልተተረጎመ ያው በግዙ አልፎ አልፎ እናነባዋለን። ግን ብዙዎቻችሁ ስለማትሰሙ ደግሞ እናዝናለን። አንድ ቀን የቤተክርስቲያን መምህራን በርትተው ወደ አማርኛ ይተረጉሙታል። እግዚአብሔር ያንን ቀን ያምጣለን እና በዚህ ዕለት ያ በስምዖን የተነገረው በህይወትሽ ሰይፍ ያልፋል የተባለው ተፈጽሟል። ለነገሩማ የእርሷ ሕይወት የልጇ ብቻም ሳይሆን የእርሷም ሕይወት የመስቀል ጉዞ ነበር፣ የመከራ ጉዞ ነበር። የምታየውን ሁሉ በልቧ እየጻፈች እንደ ልቧ ሳትናገር ነበር ያሳለፈችው። የአምላክ እናት ብለን ዛሬ ስናክብራት ያኔ የነበረው ግን ጉዞዋ መራራ ጉዞ ነበር። ዛሬ ደግሞ በዚህ ዕለት በተለይ እርቃኑን አሁን የተሰቀለው ይሄ የምታዩት ከፊታችን ይሄ ከለሜዳ አልብሶ የሳለው ወንጌላዊው ነው። አይሁድ እንደዚህ አይደለም የሰቀሉት፣ አይሁድ የሰቀሉት እርቃኑን ነው። ለኔና ለናንተ የጽድቅን ልብስ እንዲያለብሰን ምድርን በከዋክብት የሚያሸበርቅ ምድርን በልምላሚዋ የሚያለብሳት ጌታ ዛሬ ለኔና ለናንተ እርቃኑን ነበር የተሰቀለው። በዚያ እርቃኑን ተሰቅሎ ባለ ልጅዋ አጠገብ ሆና ስታለቅስ ወላዲታ አምላክ ቅድስት ድንግል ማርያም ልጇ ወዳጅዋ ኢየሱስ ክርስቶስ አንድ ቃል ተናገረ። ያም ቃል ምን ነበረ? አንቺ ሴት እነሆ ልጅሽ፣ እናቴ ሆይ እነሆ ልጅሽ ብሎ ወደ ዮሐንስ አመለከተ። በነገራችን ላይ ደቀ መዛሙርቱ በሙሉ ጥለውት ሸሽተውት ስለነበር ይከተሉት ከነበሩት መካከል አንድም ደቀ መዝሙር አልነበረም። አንድ ብቻ ነበር። እርሱም ማን ነበር? ዮሐንስ ነበር። ዮሐንስ እስከ እግረ መስቀሉ ድረስ በመሄዱ በመስቀሉ ታማኝ በመሆኑ የማያስበውን በረከት ያላየውን በረከት አገኘ። ያም ማንን አገኘ? ወላዲተ አምላክ ቅድስት ድንግል ማርያምን አገኘ። የእመቤታችን የቅድስት ድንግል ማርያም በረከት የሚሰጠው ለመስቀሉ ታማኝ ለሆነ ብቻ ነው። እስከ መስቀሉ ድረስ ያለውን የአምላካችንን የጌትነቱን ስራ የማዳኑን ስራ ስንታመን አምላካችን ደግሞ እነሆ እናታችሁ ብሎ እናት ይሰጠናል። ክብር ይገባው አምላካችን። ስለዚህ ለዮሐንስ ምን አለው? መጀመሪያ ለእመቤታችን ምን አላት መድኃኔዓለም ክርስቶስ እነሆ ልጅሽ አላት። ምክንያቱም እርሷ ቅድመ ፀኒስ ጊዜ ፀኒስ ድህረ ፀኒስ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል ነበረች። ማለትም ከመፅነሷ በፊት፣ በፀነሰችበት ጊዜ፣ ከፀነሰች በኋላ፣ ከመውለዷ በፊት፣ በወለደችበት ጊዜ፣ ከወለደች በኋላ ወላዲተ አምላክ ቅድስት ድንግል ማርያም ዘላለማዊት ምን ነበረች? ድንግል ነበረች። ሌላ ልጆች አልነበሯትም። ስለዚህ ብቻዋን ስለነበረች በሐዘን ስለነበረች ለመስቀሉ የታመነውን የእርሱ የሆነውን ፍቁረ እግዚ የተባለውን ዮሐንስን እነሆ ልጅሽ ብሎ ልጅ አድርጎ ሰጣት። በዚህም ዮሐንስ በመስቀሉ ለሚያምኑት ክርስቲያኖች ሁሉ ተወካይ ሆኗል። ዛሬ በመስቀሉ ያገኘነው ድህነት ብቻ አይደለም፣ ምንንም አግኝተናል። እናትም አግኝተናል። እግዚአብሔር ይመስገን። የምትራራ እንባ እንግዳዋ ያልሆነ መከራ እንግዳዋ ያልሆነ ወላዲተ አምላክ ቅድስት ድንግል ማርያምን ከመስቀሉ አግኝተናል። ዮሐንስንም ያለው እንዲሁ ነበር፣ እነሆ እናትህ። ልባደር ለዮሐንስም ነው የተነገረው እነሆ እናትህ። ለእኛም ነው የተነገረው እነሆ እናታችሁ። ማን ወላዲተ አምላክ ቅድስት ድንግል ማርያም ልመናዋ ክብሯ የልጇም በረከት ከሁላችን ጋር አይሆን። ስለዚህ ዛሬ የእርሷን የምናስብበት ነው። መከራን ያየች እመቤት፣ በእንዋ ፊቷ የታጠበ እመቤት፣ ዛሬም ከልጇ ጋር አብረን እናስባታለን። ለዚህ ነው በየሰዓቱ ተአምረ ማርያም የሚነበበው። ዛሬ ሦስተኛው ይሄ ነው ለእመቤታችንና ለዮሐንስ የተነገረው በተለይ ለዮሐንስ ሲነገር ለማን የተነገረው ለኛ የተነገረው አራተኛው አምላኬ አምላኬ ለምን ተውከኝ ብሎ መድኃኔ ዓለም ክርስቶስ የተናገረው ነው ብዙ ሰዎች የተደናገሩበት ቃል ነው ኤልያስን ነው የሚጠራው ብለው አስበው ነበረ። ሌላ ምንድን ነው የሚያደርገው ብለው ብዙ ተጨንቀው ነበረ። ነገር ግን መድኃኔ ዓለም ክርስቶስ ይህንን ሲናገር ሩቅ ሲሆነው አይደለም ሰው ብቻ ሆኖ መለኮትነቱ ተለይቶት አይደለም፣ ይሄን የተናገረው አንዳንድ የተሳሳቱ ወንድሞቻችን እንደሚያስቡት አይደለም። አምላካችን ይሄንን ቃል ሲናገር ሁለት ሀሳብ ይናገራሉ አባቶቻችን። በአንድ በኩል አዳምንና የአዳምን የልጅ ልጆች ሁሉ ወክሎ ነውና የሚናገረው በመዝሙረ ዳዊት መዝሙር 22 ላይ አምላኬ አምላኬ ለምን ተውከኝ ብሎ ዳዊት ነቢያቱን የብሉይ ኪዳን ቅዱሳንን ሁሉ ወክሎ ተናግሮ ነበርና የሰው ልጅን ወክሎ ነው የተናገረው ይላሉ ለዚህም ነው ዛሬም አምላኬ አምላኬ ለምን ተውከኝ ለምንድነው ማታየኝ ለምንለው ለእኛ መመኪያ የሆነን ዘንድ እርቃኑን ሆኖ ሳለ እንዲህ ብሎ ጩኸ ምን ብሎ አምላኬ አምላኬ ለምን ተውከኝ ብሎ ጩኸ ሁለተኛው ደግሞ በሩቅ ብእሲ አስመልክቶ ማለት ሩቅ ብእሲ እንደሆነ አድርጎ ሊቀርበው ድል ሊነሳ የሚገባው ዲያብሎስ በዙሪያ ያንዣብብ ነበርና ሩቅ ብእሲ መስሎት እንዲቀርብ ዲያብሎስን ለማጥመጃ ነው። ምክንያቱም ዲያብሎስ ሲቀርብ ወዲያው በመስቀሉ ድል ይነሳው ዘንድ ነው ብለው አባቶች ይተረጉማሉ። ጥሩ ትርጉም ነው። ለዚህ ነው አምላኬ አምላኬ ለምን ተውከኝ ብሎ አምላካችን የጮኸው። ዛሬ ድፍረት አለን። ጥያቄያችንን ሁሉ መከራችንን ሁሉ እንባችንን ሁሉ ለአምላካችን ልናቀርብ፣ ሮሯችሁን ማሰማት ያለባችሁ በዚህ በአምላካችሁ ፊት ነው። ምክንያቱም እርሱ አምላኬ አምላኬ ለምን ተውከኝ ብሎ የጮኸልን የኛ ጩኸት ይሰማ ዘንድ ነው። የኛ ሐዘን ይሰማ ዘንድ ነው። የኛ ብሶት ይሰማ ዘንድ ነው። ብሶታችሁን ለእሩቅ ብእሲ ብትናገሩ ለሰው ብትናገሩ ሰምቶ ይዘነጋዋል። የወሬ ማዳነቂያ ነው የሚያደርገው። ሰው መልካም ነው። የሰው ምክር አያስፈልግም ማለት አይደለም። ነገር ግን የሕይወታችንን ነገር ችግራችንን፣ የመጨረሻ መፍትሄ የሚሰጠው ማን ነው? እግዚአብሔር ነው፣ እግዚአብሔር ነው፣ እግዚአብሔር ነው። አምስተኛው ጌታችን በመስቀል ላይ የተናገረው ተጠማሁ የሚለውን ቃል ነው። ተጠማሁ ተጠማሁ ሲል አምላካችን ለጊዜው ለውሃው ይሁን እንጂ ምክንያቱም ተጠምቶ ነበር። በእርግጥም በእውነትም ተጠምቶ ነበር። የህይወት ውሃን አምላክ ለአራዊቱ፣ ለእንስሳቱ፣ ለእጽዋቱ ውሆችን የፈጠረ አምላክ ተጠማሁ ሲል ምን ይድነቅ? ነገር ግን ሁለተኛው ተጠማሁ ያለው የእኔና የእናንተን ንስሐ መግባት የኔና የእናንተን ወደ ቅዱስ ስጋ ወደ ክቡር ደሙ መቅረብ የኔና የእናንተን ከአምላካችን ጋር መታረቅ ነው። ሁልጊዜ የሚጠማው ሁልጊዜ የሚራበው ይሄንን ነው። ለሳምራዊቷ ሴትም ያላት ነገር ቢኖር ይሄንን ነው። ለደቀ መዛሙርቱም ያላቸው ይሄንን ነው። የኔ መብል የአባቴን ስራ ማድረግ ነው አለ። የኔ መጠጥ የአባቴን ስራ ማድረግ ነው አለ። የኔና የእናንተን ነገር ይጠማል አምላካችን። የኔና የእናንተን ፍቅር ይጠማል። የኔና የእናንተን አንድነት ይጠማል። በአንድነት ሆነን ሲያይ ደግሞ ይረካል። ንስሐ ገብተን ሲያይ ደስ ይሰኛል። ስለዚህ ነው ያዳምን አዳምና የአዳም ልጆች በሙሉ በኃጢያት ወድቀው ሳለ ሲያይ እርቃኑን ሆኖ የኔና የእናንተ አምላክ የኔና የእናንተ ጌታ ተጠማው አለ። ስድስተኛው ተፈጸመ የሚለው ነው። ሁሉም ነገር ከኋላ ከሆነ በኋላ ደሙ ከፈሰሰ በኋላ ጎኑን በጦር ከወጉት በኋላ ሁሉንም ነገር ካከናወኑበት በኋላ ጌታችን ምን አለ? ተፈጸመ አለ። ለእናንተ የሚያስፈልጋችሁ ነፃነት፣ የምትወጡበት ህይወት፣ የሚሆንላችሁ ሁሉም ነገር ምን ሆነ? ተፈጸመ ቤዛ የምታገኙበት እረፍት የምታገኙበት ሰላም የምታገኙበት ሁሉም ነገር ምን አለ? ተፈጸመ። የተፈጸመ ነገር ነው አምላካችን ይሰጠን። ዛሬ እንደገና ሞቱ አይደለም ያለን አምላካችን ዛሬ እንደገና ደማችሁን አፍስሱ አይደለም ያለን። የፈሰሰ ደም ነው ያቀረበልን፣ የተቆረሰ ስጋ ነው ያቀረበልን። ሁሉም ነገር ምን የሆነ ነው? የተፈጸመ ነው። ፈጽሞልናል እኛ መፈጸም አልቻልንም ነበር ህግን መፈጸም አልቻልንም ነበር ስለዚህም በፍርድ ውስጥ ነበር በኩነኔ ውስጥ ነበርን ህግን የሚፈጽም አምላክ መጣለን ህግን ባለመፈጸማችን በእርግማን በርግማን ውስጥ ነበር ያ የሙሴ ህግ ይከተለን ነበር ያስፈራራን ነበር ወደ ገሃነም ይመራን ነበር ወደ ሲኦል ይመራን ነበር ሌላው ቀርቶ በአምላካቸው ፊት ንጹሃን ሆነው ያልተገኙ ነበሩ ቅዱሳን እና አብርሃም ወደ መንግስተ ሰማያት ለመግባት አልቻሉም ነበር ያን ያህል ቅድስና እያላቸው አምላካቸውን አስተናግደው እያለ እንደዳዊት ወደ መንግስተ ሰማያት መግባት አልቻሉም ነበረ። ልብ አምላክ ተብለው ሳለ የእግዚአብሔር ሚስጥራት ተከፍቶላቸው ሳለ፣ አሁን ግን እርቃኑን ተሰቅሎ የሁላችን መድኃኒት ተፈጸመ አለ። ምንም የቀረ ነገር የለም። ሁሉንም ነገር ምን አድርጌዋለሁ? አለ፣ ፈጽሜዋለሁ። ሁሉንም ነገር ፈጽሜዋለሁ በመጨረሻ ሰባተኛ በመስቀል ላይ የተናገረው አባት ሆይ ነፍሴን በእጅ አደራ ሰጣለሁ የሚል አባት ሆይ ነፍሴን በእጅ አደራ ሰጣለሁ። ቅድስት ነፍሱን ከቅዱስ ስጋው በለየበት ጊዜ መድኃኔ ዓለም ክርስቶስ የተናገረው ነው። ወዴት ሄደ አምላካችን? ቅዱስ ስጋው ቅድስት ነፍሱን ከስጋው ለይቶ ወደ ሲኦል ወረደ በኃጢአት እስራት ያሉትን ነጻ ያወጣ ዘንድ በጭንቀት ያሉትን ሰላም ለእናንተ ይሁን ይላቸው ዘንድ ዛሬ ማታ ነው። እንግዲህ ቤተክርስቲያናችን እንዳስተማረችን በገነት ሄዶ ተንስኡ ለጸሎ ታላለ። ከዚያ ህዝቡ ተቀበለ። ዚዮ ተሳለነ፣ አቤቱ ይቅር በለን። ሰላም ለሁላችሁ ይሁን። ይሄንን ሐዋርያቱ ተባብረው ጽፈውታል። ርቃችሁ ለነበራችሁ ለናንተ ሰላምን ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። የጥሉን ግርግዳ በመስቀሉ አፈረሰ። ያንን ያደረገው የት ሄዶ ነው? ሲኦል ወርዶ ነው። ነገር ግን አንድ ነገር ልንገራችሁ። እርሱ አምላክ ሲሆን እርሱ የሁሉ ጌታ ሲሆን ቅድስት ነፍሱን ለማን ሰጠ? ለአባቱ ሰጠ። ዛሬ ሕይወታችንን የሰጠነው ለማን ነው? ሕይወታችንን ያስረከብነው ለማን ነው? ይህንን ማሰብ አለብን። የሕይወታችን መዳረሻ ባኖርንበት ስፍራ ይወሰናል። ለዓለም ከሆነ የሰጠነው ነው ሕይወታችን ማረፊያው የት ነው? ዓለም ላይ ነው። ሕይወታችሁ ሁሉ የተደገፈው በሰው ላይ ከሆነ ማረፊያው ሰው ዘንድ ነው። ለእግዚአብሔር ከሆነ ኑሯችሁን፣ ትዳራችሁን፣ ሕይወታችሁን ያስረከባችሁት እግዚአብሔር እስከመጨረሻው የሚጠብቀን አምላክ ነው። ስለዚህ እነዚህን ሰባት የመስቀል ላይ ጩኸቶች እንደገና ቀስ ብላችሁ ቤታችሁን ከገባችሁ በኋላ አምላኬ ለኔ በመስቀል ላይ ሆኖ የተናገረኝ ነገር ምንድን ነው ብለን ልናስብ ያስፈልጋል። በእነዚህ ቃላቶች እንደሰማነው ምህረትን አግኝተናል። ይቅርታን አግኝተናል። ጽድቅን አግኝተናል። በረከትን አግኝተናል። እረፍትን አግኝተናል። እርካታን አግኝተናል። በሱ መጠማት እኛ ረክተናል። በሱ መጠማት እኛ ረክተናል። በሱ ሞት እኛ ሕይወትን አገኝተናል። ሞት የማይሞት ሞተ ሞትን ይሽረው ዘንድ ምን አለ? ሞተ። የማንን ሞት ይሽር ዘንድ? የኛን ሞት ይሽር ዘንድ። በመስቀል ላይ ሆኖ እርሱ እናት አግኝተናል። ወላዲት አምላክ ቅድስት ድንግል ማርያምን አግኝተናል። ስለዚህ አሁንም የመስቀሉን ነገር ልናስብ ልናስላስል ይገባናል። ይህ አንድ ቀን ብቻ አክብረነው የምንተወው ነገር አይደለም። እለት ዕለት ልንሸከመው የሚገባን ነገር ነው። በኋላዬ ሊከተለኝ የሚወድ ቢኖር መስቀሉን ይሸከም ይላል። ቅዱስ ጳውሎስም ሲናገር ምን አለ? እኔ ለዓለም ከተሰቀልኩበት፣ ዓለምም ለእኔ ከተሰቀለበት ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ትምክህት ሁሉ ከኔ ይራቅ። ስለዚህ የአምላካችንን መስቀል የመድኃኔ ዓለም ክርስቶስን መስቀል ሕማሙን መከራውን፣ ትምክህታችንን ልናደርገው ይገባናል። አምላካችን ድካማችንን ድካመ ቅዱሳን አድርጎ ይቁጠርልን። የሰጠንን ቸርነት የሰጠንን ምሕረት አይውሰድብን። አሜን። እንቀጥላለን። አሜን። አሜን። አብሮ ያሰማል።